በጀርመን መንግስትና በአፍሪካ ህብረት በአመት አንድ ጊዜ የሚደረገው የልማት አጋርነት ትስስር በሁለቱም ወገናት ከስምነት ላይ ተደርሷል። የዘንድሮውን ለየት የሚያደርገው አፍሪካውያን ወጣቶች ወደ አውሮፓ እና በተለይ ወደ ጀርመን እየተሰደዱ ስላለው ጉዳይ ነው። ይህንን ለመግታት ከሁለተኛው የዓለም ጦርነት ማግስት የወደመችውን አውሮፓ እንድታንሰራራ ለማድረግ የማቋቋሚያ የገንዘብ ድጎማ ማርሻል ፕላን የተባለው አይነት ለአፍሪካም ይደረግ የሚለው ነጥብ ተንጸባርቋል። ሜርከል የሚል እቅድም ስላለ በዚሁ በአፍሪካ እድሉ ይከፈት፣ የስራም እድሉ ይፈጠር በማለት ያሰሙት በጀርመን የልማትና ትስስር ሚኒስቴር ውስጥ የቻንስለሯ አንጌላ ሜርክል ልዩ አማካሪ የሆኑት ጉንተር ኑከ ናቸው። ህጋዊ ባልሆነ የስደተኞች ጉዳይን በአፍሪካ ሕብረት ኃላፊዎች ጋር የተዋየንበት እዚሁ ለተሰበሰባቸው ጋዜጠኞች እደግመዋለሁ። ይህ ጉዳይ ጀርመንን ብቻ የሚመለከት አይደለም። የሀገራችን ቻንስለር አንገላ ሜርክል በተመረጡ ማግስት ከአስር ቀናት ግድም በፊት ማለት ነው። በበርሊን ከተማ ስለዚህ ጉዳይ አንስተውታል። ስደተኞች ምንም አይነት ህጋዊ ሰነድ ሳይኖራቸው በአውሮፓ ውስጥ ህገወጥ ናቸው የሚለው ነው ሊደረግ የሚገባው ወደ የትውልድ ሀገሮቻቸው እንዲመለሱ በማድረግ ነው። ብቻችንን ሳይሆን ተባባሪያችን ከሆነው ከህብረቱ ተቋም ጋር በዚህ ጉዳይ መወያየት ያሻል። ማርሻል ፕላን የሚባለው መሠረተ ሐሳብ ለበርካታ ጊዜ በየስብሰባዎቹ ተነስቷል ይላሉ። ነገር ግን በጀርመን መንግሥት በኩል ያለውን አመለካከት እንግዳው ልዑክ ያሰሙት ማርሻል ፕላንን ስለተባለው ዘይቤ ጉዳዩ ያልተነሳበት ወቅት የለም። በቡድን ሀያዎቹ በበርሊን በተደረገው ጉባኤም ላይ ርዕስ ሆኖ የቀረበ ነው። ከአፍሪካውያን ጉባኤተኞች ጋር ውይይት ተደርጓል። ከማህበረሰቡ ጋር መቀራረብ ያሻል። ግብር ከፋይ ከሆነው የሕዝባችን ገንዘብ በግል በሚንቀሳቀሱ ተቋማት ላይ የትብብር እርዳታ የሚደረግበት አካሄድ ሊኖር ይገባል። ሌላው የጀርመን የልዑካኑ አባል ከሳራ በታች ለሚባሉ ሀገራት በመስሪያ ቤታቸው ባለሙያ የሆኑት ጆርግ ሽሚድ ናቸው። ለምን ይመስላችኋል ብዙዎቹ ከቦኮሃራም እና ከአልሻባብ ጋር የሚቀላቀሉት? አማራጭ ከማጣቱ እና ተስፋ ከመቁረጡ የሚመነጭ ነው። ዞሮ ዞሮ መጨረሻው ሀገሮች ላይ ማመጽ ይሆናል። ልንረዳው የሚገባን ይህንን መሰል ወደ ወንጀል ከመሰማራቱ ለምን መፍቻ አይፈለግም ከሚለው ላይ ነው መልሱ። ከአፍሪካ ህብረት ጋር ግጭቶችን ለማስወገድ በሚደረገው ተግባር የቆየ ትስስር አለን። እርዳታ በማድረግ እንተባበራለን። ሆኖም ግን በህብረቱ ስራ ውስጥ ጣልቃ አንገባም። ድጋፍ በመስጠት እንዲበረታታ ማድረግ ነው። በአፍሪካ ህብረት በኩል ምክትል ሊቀመንበሩ አምባሳደር ኩዌሲ ኳርቴ በዚህ ጉዳይ ላይ በበኩላቸው ወጣቱ የስራ ዕድል ይሰጠው ይላሉ። ወጣቱ እየተበራከተ ወደ አውሮፓ ይሰደዳል። ዋናው የዚህ ጉዳይ መነሻ ተስፋ ከመቁረጥ የሚመነጭ ነው ትምህርትና ስልጠና ባለማግኘቱም ነው። በአፍሪካ ውስጥ እድሉም አያገኙም። የመልካም አስተዳደር እና የህግ ከለላ ከማጣትም የሚወለዱ ችግሮች ናቸው። አሁን ከጀርመን ጋር የምናደርገው ውይይት በዚህ መሠረታዊ በሆኑ ጉዳዮች ላይ ነው። በትምህርት ስርጭትና በስልጠና ላይ በማተኮር የፋይናንስ ድጋፍ ማድረግ ተስፋ እንዲለመልም ከማድረጉ ላይ ነው ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ